ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ዛሬ ለመናገር የምፈልገው የመንግስትን ስህተት ነው። የመንግስት ስህተት በየደረጃው ያለ አመራር እናንተን አቅርቦ ማወያየት፣ ድምፃችሁን መስማት፣ እነዚህን ነገሮች በማድረግ ዙሪያ ጉድለቱ አለብን። ሁከት ውስጥ ተሳትፈዋል ሲል የኢትዮጵያ መንግስት አስሯቸው የነበሩ ሰዎች ትላንት ሲለቀቁ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ካደረጉት ንግግር የተቀነጨበ ነው። በየደረጃው ያሉት የፓርቲ እና የመንግስት አካላት ኃላፊዎች ሆነውን የሕዝብን አቤቱታ ሰላማዊ ጥያቄን ሲያቀርቡላቸው በአግባቡ የሚያስተዳድሩትን ሕዝብ አክብሮ ምላሽ ሰጥቶ ቢሆን ኖሮ ይህ ሁሉ ባልደረሰም ነበር። ባይታሰሩ መጀመሪያውንም ጥሩ ነበረ። በመለቀቃቸው በጣም ደስተኛ ነን። ሁለተኛ፣ አሁን የተፈጠረውን ችግር እነሱ መታሰርም ሆነ መለቀቅ የሚፈታው አይደለም። በመሰረቱ ያደግ ስርነቀል በሆነ ደረጃ ላይ ያለበትን ችግር አልፈታም። መጀመሪያት መታሰር ነበረባቸው ወይ? አንዳንድ ጊዜ መንግስት አቋም ግራ ችግሩ የእኔ ነው ይልና ሌሎች ሰዎች ይቀጣሉ። የኦሮሞ ፌዴራሊስት ኮንግሬስ የመላው ኢትዮጵያ አንድነት ድርጅትና የሰማያዊ ፓርቲ መሪዎች ለመንግስቱ እርምጃ ከሰጧቸው ምላሾች የተወሰዱ ሀሳቦች ናቸው። ዘገባውን ዜናውን ተከትሎ በሚሰማው የዕለቱ አብይ ርዕስ ይዘናል። ሌሎች በወቅታዊ ርዕሶች ላይ ያተኮሩ ዝግጅቶችም በሁለተኛው አጋማሽ ይጠብቋቸዋል። ጤና ስጥልን እንደምን አምሽታችኋል። ክቡራትና ክቡራን አድማጮቻችን የዛሬ ሐሙስ ታህሳስ 13 2009 ዓ ም ተረኛ አዘጋጆች አዳኒ ፍሳዬና ሰለሞን ክፍሌ አብረናችሁ እናመሻለን። በቅድሚያ የዕለቱን የዓለም ዜናዎች እናሰማለን። መልካም ምሽት። የጀርመን ባለሥልጣናት ባለፈው ሰኞ በርሊን በሚገኝ የገና በዓል ገበያ ላይ በጭነት መኪናው ገበያተኞች ላይ ወጥቶ 12 ሰዎች በገደለ ጥቃት ዋናው ተጠርጣሪ አንድ የቱኒዥያ ተወላጅ መሆኑን አስታወቁ። ከሞቱት ሌላ አምሳ ሰዎች ለቆሰሉበት ጥቃት እስላማዊ መንግስት ነኝ የሚለው ቡድን ጥቃት እንዲፈጽም አነሳስቻለሁ ሲል ኃላፊነት ወስዷል። በፈረንሳይ ኒስ ከተማም ባለፈው ሐምሌ ወር ተመሳሳይ ጥቃት መድረሱ ይታወሳል። በበርሊኑ ጥቃት አስተያየታቸውን የተጠየቁት የዩናይትድ ስቴትስ ተመራጭ ፕሬዚደንት ዶናልድ ትራምፕ እየተካሄደ ያለው በጣም አስከፊ ተግባር ነው ማለታቸውን ጠቅሳ ዝላቲካ ሆክ ዘገባ አስተላልፋለች። ቆንጅታ እየታቀርበዋለች። ዶናልድ ትራምፕ በፍሎሪዳ ማራላጎ የእረፍት ቦታቸው ለጋዜጠኞች በሰጡት ቃል በርሊን ላይ በጭነት መኪና ገበያተኞች ተድጠው የተገደሉበት ጥቃትና ቱርክ ውስጥ በሩሲያው አምባሳደር ላይ የተፈጸመው ግድያ እኔ የተናገርኩት መቶ በመቶ ትክክለኛ እንደነበረ ያረጋገጠ ነው ብለዋል። በስብና ላይ የተፈጸመ ጥቃት ነው ያም በመሆኑ መገታት አለበት። ዶናልድ ትራምፕ በምረጡኝ ዘመቻቸው ወቅት ጠንካራ የምርመራ ስርዓት ስራ ላይ እስከሚውል ድረስ ሙስሊሞች በጠቅላላ ወደ አሜሪካ እንዳይገቡ መከልከል አለበት ብለው አጥብቀው ሲሟገቱ እንደነበረ የሚታወስ ነው። ትናንት በርሊን ውስጥ ቀኝ ክንፍ አቋም አቀንቃኝ የሆኑ የተቃውሞ ሰልፈኞች ወጥተው በገበያው ስፍራ ለደረሰው ጥቃት ተጠያቂው የጀርመን መንግስት የኢሚግሬሽን ፖሊሲ ነው ሲሉ ከሰዋል። ቁጥራቸው ከነዚህኞቹ ተቃዋሚዎች የሚበልጥ ጀርመናውያን ግን ጥቃቱ በደረሰበት ስፍራ ከስደተኞች ጋር ሆነው አንድነታቸውንና በሽብርተኞች አንንበረከክም ያሉበትን ትዕይንተ ህዝብ አካሂደዋል። ዊ አር ዘ ወርልድ የተባለውን ዘፈን አብረው ሲዘፍኑና የበርሊን ህዝብ አንድ ነው፣ አትከፋፍሉንም የሚሉ መፈክሮች ሲያሰሙ ነበር። ይህ በዚህ እንዳለ የጀርመን ባለስልጣናት በበርሊኑ ጥቃት የ24 ዓመት ዕድሜ ያለው አኔስ አምሪ የተባለ ወጣት ዋናው ተጠርጣሪ መሆኑን አስታውቀዋል። ባለፈው ሐምሌ ወር በጀርመን ጥገኝነት ለማግኘት ያቀረበው ማመልከቻ ውድቅ ተደርጎበት እንደነበረም ተነግሯል። የጀርመን ፌዴራል አቃቢያነ ህግ ተጠርጣሪውን የሚያስይዝ መረጃ ለሚሰጥ 104 ሺ ዶላር ወሮታ እንደሚከፈል ይፋ አድርገዋል። ተጠርጣሪው ነርቶ የበርሊኑ የገና በዓል ገበያተኛ መሀል ያስገባውን የጭነት መኪና ይነዳው የነበረውን ፖላንዳዊ አሽከርካሪ ገሎ ይዞ ነው ብለው ነው የጠረጠሩት። በአውሮፓ በጠቅላላ ታድኖ እንዲያዝ ነው የጀርመን ባለስልጣናት ማዘዣቸውን ያወጡት። በቅርብ ዓመታት ሕዝብ የሚሰባሰብበት የበዓል ሰሞን የእስልምና አክራሪዎች የጥቃት ኢላማ እየተደረገ መሆኑ ይስተዋላል። ሩሲያ በቱርክ ለተገደሉት አምባሳደሯ ሞስኮ በሚገኘው የውጭ ጉዳይ ሚኒስቴር የሐዘን ሥነ ሥርዓት አካሂዳለች። በአንካራ ቱርክ ግዳጅ ላይ ባልነበረ ፖሊስ ባለፈው ሰኞ የተገደሉት የአምባሳደር አንድሬ ካርሎቭ አስከሬን በአበባ እና በወታደራዊ የክብር ዘቦች ታጅቧል። በሥነ ሥርዓቱ ላይ የተገኙም ለቤተሰቦቻቸው ሐዘናቸውን ገልጸዋል። በሐዘኑ ሥነ ሥርዓት ላይ ከተገኙት ከፍተኛ ባለሥልጣኖች መካከል ፕሬዚደንት ቭላዲሚር ፑቲን ጠቅላይ ሚኒስትር ዲሚትሪ ሜድቬዴቭ እና የውጭ ጉዳይ ሚኒስትር ሴርጌ ላቭሮቭ ይገኙባቸዋል። የቱርክ ፕሬዚደንት ሬሴፕ ታይፕ ኤርዶጋን የሩሲያው አምባሳደር የተገደሉት ፌቱላ ጉለን በተባሉት በአሜሪካ የሚኖሩ ኢማም መረብ አባል መሆኑ አያጠራጥርም ብለዋል። ገዳዩ የፌቶ አባል እንደነበረ መደበቅ አያስፈልግም ሲሉም በጋዜጣዊ ጉባኤ ተናግረዋል። ፌቶ የኢማሙ ድርጅት የአህጽሮት መጠሪያ ነው። የቱርክ የውጭ ጉዳይ ሚኒስትር ሜቭሉት ካቡሶግሉ ገዳዩ በዩናይትድ ስቴትስ ከሚኖሩት ሙስሊም ኢማም ፌቱላ ጉሌን ጋር ግንኙነት አለው ብላ ቱርክ እንደማታምን በስልክ ለአሜሪካ የውጭ ጉዳይ ሚኒስትር ጆን ኬሪ ተናግረዋል። ቱርክ ባለፈው ሐምሌ ወር ተሞክሮ ለከሸፉ መፈንቅለ መንግስትም ፌቱላ ጉሌን ተጠያቂ ናቸው ትላለች። ጉሌን የሚኖሩት ዩናይትድ ስቴትስ ውስጥ በመሆኑ በአምባሳደሩ መገደል የአሜሪካ እጅ አለበት ወይም ደግፈዋለች የሚለውን ወሬ ዩናይትድ ስቴትስ ፍጹም አስቂኝ በማለት አልተቀበለችውም። ከአሌፖና በኢድሊብ ክፍለ ሀገር ከሚገኙ ሁለት በአማጽያን የተከበቡ መንደሮች በብዙ ሺህ የሚቆጠሩ ሰዎችን የማስወጣቱ ሂደት ቀኑንና ሌሊቱን ሙሉ እንዲቀጥል እንደሚጠብቅ ዓለም አቀፍ የቀይ መስቀል ኮሚቴ ገልጾ ሆኖም መጥፎው አየር ሁኔታ መጥፎው የአየር ሁኔታ ሂደቱን እያዘገየ ነው ብለዋል። ዓለም አቀፍ የቀይ መስቀል ኮሚቴ ሰዎቹን በማስወጣቱ ተግባር እየረዳ ነው። እስከዛሬ ባለው ጊዜ 34 ሺ የሚሆኑ ሰዎች ከአሌፖ እንደወጡ ገልጿል። አማጽያኑ የፕሬዚደንት ባሽር አልአሳድ መንግስት ለመገልበጥ ሲሉ አሌፖን ለአራት ዓመታት ያህል ተቆጣጥረው ነበር። ከከተማይቱ ከወጡት መካከል አራት ሺህ የሚሆኑት በሌሊት የሄዱት ተዋጊዎች ይገኙባቸዋል። በብዙ ሺህ የሚቆጠሩ ሌሎች ሰዎች ደግሞ ፎዋና ኬር ያራ ከተባሉት የኤድሊብ መንደሮች ወጥተዋል። መንግስት ከሚወጡት መካከል እንዲካተቱ በጠይቀው መሰረት ነው ሰዎቹ ከመንደሮቹ እንዲወጡ የተደረገው። የቀይ መስቀል ኮሚቴ ሊቀመንበር በተናገሩት መሰረት ከባድ በረዶ እየወረደ በመሆኑ ነፋስና ቅዝቃዜም ስላለ የማስወጣቱ ሂደት ሊራዘም ይችላል። አድማጮች ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት ነው። ሶማሊያ ውስጥ ተደማጭነት ያላቸው ኢማሞች ቡድን የእስላማዊነት ተግባር አይደለም፣ ሃይማኖታዊ እምነታቸውንም ይፈታተናል በማለት ሴቶች የቅርጫት ኳስ እንዳይጫወቱ አስጠንቅቋል። የሶማሊያ ሃይማኖታዊ ካውንስል የተባለው ቡድን መግለጫውን ዛሬ ያወጣው በጋሮዌ የፑንትላንድ መዲና ለሚደረገው ብሔራዊ የሴቶች ቅርጫት ኳስ ውድድር ዝግጅት በሚካሄድበት ወቅት ነው። የሴቶች የቅርጫት ኳስ መጫወት እስላማዊ ህግን፣ ባህልንና እሴትን ይጥሳል፣ ሴቶች በቀላሉ ሙስና ውስጥ ሊገቡ የሚችሉበት ቦታም ነው በማለት እያስጠነቀቀ ነው ሲሉ የካውንስሉ ሊቀመንበር ሼህ ባሽር አህመድ ሳላት ለአሜሪካ ድምፅ ራዲዮ ተናግረዋል። በሀገሪቱ ብሔራዊ የሴቶች ቅርጫት ኳስ ጨዋታ ውድድር ሲደረግ ለመጀመሪያ ጊዜ ሊሆን ነው። የሀገሪቱ መዲና ሞቃዲሾ እና አራት ሌሎች ፌዴራላዊ ክልሎች ይሳተፉበታል። የሶማሊያው ሃይማኖታዊ ካውንስል በአክራሪ ኢማሞች የሚንቀሳቀስ ቡድን ሲሆን ፋቱዋ ወይም ሃይማኖታዊ አዋጆች በማውጣት ይታወቃሉ። የዩናይትድ ስቴትስ ተመራጭ ፕሬዚደንት ዶናልድ ትራምፕ ኬሊያን ኮኖዌን የአማካሪያቸው እንድትሆን እንደ ሸሟት የሽግግር ጊዜ ቡድናቸው ገለጸ። በእሳቸው ፕሬዝዳንትነት ወቅት ከፍተኛ ስልጣን ያላት ሴት ትሆናለች ማለት ነው። ዶናልድ ትራምፕ ሪፑብሊካዊውን ፓርቲ ወክለው ለፕሬዚዳንትነት እንዲወዳደሩ ከተመረጡ በኋላ ነሐሴ ወር ላይ የምርጫ ዘመቻ አስተዳዳሪ ሆነች። ትራምፕ ባልተጠበቀው ሁኔታ የፕሬዝዳንትነቱን ውድድር እንዲያሸንፉ በማመቻቸት በኩል አብይ ሚና ተጫውታለች ተብሎ ይታመናል። ድል ያገኘ ፕሬዝዳንታዊ ዘመቻ ለመምራት የመጀመሪያዋ ሴት ትሆናለች። ከተመራጩ ፕሬዝደንት ፖለቲካ ቀዳሚ አስተዳዳሪዎችም አንዷ ትሆናለች ማለት ነው። የማትታከትና ጠንካራ የአጀንዳ የጠበቃ ነች። መልእክታችንን ውጤታማ በሆነ መንገድ በማስተላለፍ ረገድ ልዩ ብቃት አላት። በዋይት ሀውስ የአንጋፋ ቡድኔ አካል የምትሆን መሆኗ ያስደስተኛል ብለዋል ትራምፕ። በመጨረሻም ፓኪስታን ለሕክምና ወደ ሀገሪቱ ለመግባት ለሚፈልጉ አፍጋናውያን ቪዛ ማለት የይለፍ ፈቃድ ለመስጠት ወስናለች። የፓኪስታን የሀገር አስተዳደር ሚኒስትር ቾድሪ ናስር አሊ ሃን በያዝነው ሳምንት ለውሳኔው ያስታወቁት ቶርካም የተባለውን መተላለፊያ በጎበኙበት ወቅት ነው። አዲስ የኢሚግሬሽን ተቋምን መርቀው ከፍተዋል። ዜናው አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን የዓለም ዜና ነበር ያሰማናችሁ። ለምሽቱ ከሚኖሩን ዘገባዎች ያንዱን ለቅምሻ ከአንጻራዊ ነፃነት ነበር። የመጀመሪያ ቀን ከዶክተር ያቆብ ጋር የነበርነ ጊዜ እኛ ጋ ነው የቆመው እጃቸው በካቴና ታስሯል። ሲሪስ የሆኑ ጥበቃዎች ነበሩ። አሁን ግን ራቅ ብሎ ነው የቆሙት። ያው በአራቱ መቅጣጫ ሊቆሙ ይችላሉ። እነሳቸው ዘናውን ያወራ ነው። በእስር ላይ የሚገኙት ዶክተር መረራ ጉዲና በምርመራ ወቅት የማሰቃየት ድርጊት እንደተፈጸመባቸው ተደርጎ የተወራው ከእውነት የራቀ ነው ሲሉ ከጠበቆቻቸው አንዱ አቶ ወንድሙ ኢብሳ ተናግረዋል። ወደ ዕለቱ አብይ ርዕስ እንሸጋገራለን። ሁከት ውስጥ ተሳትፈዋል ሲል የኢትዮጵያ መንግሥት አስሯቸው የነበሩ ሰዎች ትላንት በመለቀቃቸው ደስተኞች መሆናቸውን ለአሜሪካ ድምፅ የገለጹ ተቃዋሚ የፖለቲካ ፓርቲዎች ቀድሞም መታሰራቸው አግባብ እንዳልነበር አመልክተዋል። ጠቅላይ ሚኒስትር ኃይለ ማርያም ያደረጉት ንግግርም ከቃላት ያለፈ የተግባር እርምጃ የሚወሰድበት ይሆናል ብለው እንደማያምኑም የፓርቲው መሪዎች ተናግረዋል። ኢህአዴግ በጥልቅ ተሐድሶ ውስጥ ማለፍ እንዳለበትና ስህተቶች ሲሉ ጠቅላይ ሚኒስትሩ የዘረዘሯቸውን ችግሮች አስወግዶ መፍትሄ ለመስጠት እንደሚሰራም የገዢው ፓርቲና የመንግስቱ መሪ አቶ ሀይለማርያም ደሳሌን ትናንት ባደረጉት ንግግር መጠቆማቸው ይታወሳል። ሰለሞን አባተ እያዘጋጀው ነው። ይህን ዘገባ እንደደረሰ እናቀርባለን። አሁን ወደሚቀጥለው የመጽሔት ርዕስ እናልፋለን። ዶክተር መረራ ጉዲና ሰሞኑን ሲወራ እንደ ሰነበተው ሳይሆን ምንም አይነት የማሰቃየት ድርጊት አልተፈጸመባቸውም ሲሉ ጠበቃቸው አስተባብለዋል። ትናንት በጎበኟቸው ወቅትም አንጻራዊ በሆነ ነጻነት እንዳነጋገሯቸው አስታውቀዋል። ዶክተር መረራ በህጉ መሰረት እስከ ዛሬ ቃላቸውን ለፍርድ ቤት እንዳልሰጡም ጠበቃቸው ጨምረው ተናግረዋል። መለስካቸውማ ዝርዝሩን አድርሶናል። ከኦሮሞ ፌዴራላዊ ኮንግረስ ሊቀመንበር ዶክተር መረራ ጉዲና ጠበቆች አንዱ አቶ ወንድሙ ኢብሳ ለቪኦኤ እንዳስታወቁት በተለያየ መንገድ ሰሞኑን ዶክተር መረራ በምርመራ ወቅት የማሰቃየት ተግባር እንደተፈጸመባቸው ተደርጎ ይወራ የነበረው ከእውነት የራቀ ነው ብለዋል። ትናንትም ሲያናግሯቸው ከዚህ ቀደም ከነበረው ሁኔታ በተለየ እና በአንጻራዊ ነጻነትም እንዳናገሯቸው አቶ ወንድሙ ይብሳ ተናግረዋል። ሲመጡ ላንግዴር ሱሪና ሻሚዝ ለብሷል። እጃቸው ካቴና የለበትም። መጀመሪያ ቀን ካቴና ታስሮ ነበረ እና ዘና ብሎ ነው የመጡት። አገናኙንና ወደዚያ ሄዱ። አንድ ቅጽ አዘጋጅቼ ነበር። አንድ ጠበቃ ከደንበኛ ጋር የሚሞላውን ቅጽ፣ እሱን ቅጽ ሞላን አንድ ረጅም ሰዓት ነው ቁሶቹ ሞላን። አውራ ከዚህ በፊት ግን በነበረው ግንኙነታችሁ ፖሊስ በአካባቢያችሁ እንደነበረ ዶክተር ያዕቆብ ገልጸው ነበር። ትላንትና እርሶ ሲጠይቋቸው ጠይቋቸው፣ ይሄ አልነበረም። ትንሽ ራቅ ብሎ ነው የቆመው። ትላንት ፈታ ሰጥቶኛል። በቃ በነፃነት ነበር በነፃነት አንፃራዊ ነፃነት ነበር። መጀመሪያ ቀን ከዶክተሩ ያዕቆብ ጋር የነበርን ጊዜ ዱኛ ጋር ነው የቆመው። እጃቸው በካቴና ታስሯል። ጥበቃዎች ነበሩ። አሁን ግን ራቅ ብሎ ነው የቆሙት ያው በአራቱ መቅጣጫ ሊቆሙ ይችላሉ። እነሳቸው ዘና ያወራ ነው። በቃ መውራት ያለብንን ሁሉ አወራ። አቶ ወንድሙ እንደሚያብራሩት ከሆነ ዶክተር መረዳ ጉድናን የፖሊስ አባላት በተለያየ ጊዜ ያገኟቸው ያነጋገሯቸው ቢሆንም የሀገሪቱ ሕግ በሚያዘው መሰረት ቃላቸውን ለፖሊስ አልሰጡም። አንድ ተጠርጣሪ በፖሊስ ከተያዘ በኋላ በ24 ሰዓት፣ በ48 ሰዓት፣ በ72 ሰዓት እንደ ቦታ ርቀት ፍርድ ቤት ይቀርባል፣ ቀጠሮው ይጠየቅበታል። እሳቸው ሐሙስ ማታ ከምሽቱ ሁለት ሰዓት ብርበራው ተጀመረ። እና ሰባት ሰዓት አካባቢ አለቀ ያሉኝ ስምንት ሰዓት ማዕከላዊ ደረሱ ሁለት ልጆቻቸውና የተወሰነ እቃ ዘኛው እቃ ተበርብሮ እዛ ነው የቀረው፣ የተወሰነ እቃ ደረሰ። በማግስቱ ፍርድ ቤት አቀረቡኛል፣ ወደ አስር ሰዓት እንደዚህ አካባቢ ያቀረቡኝ። ሀያ ስምንት ሰዓት ቀጠሮ ተጠየቅብኝ። ለምንድን ነው ብዬ ብል የተከሰስከው የኢትዮጵያ ፓርላማ በሽብር ከመደበው ድርጅቶች ጋር ተልእኮ ተቀብለ መጣል ተብዬ ነ ይሄ ስለሆነ ሽብር ነው። እስከምጠራ 28 ቀን ነው የምንጠይቅብ ያሉ። ከዛ ወዲህ አልጠየቁኝ ማለ ፖሊሶች ሁለት፣ አንድ ቀን አንድ ፖሊስ፣ አንድ ቀን አንድ ፖሊስ እንዲሁ አወራንና፣ ይሄ አንቀጽ የወንጀል መቀጫ ስነስርአት ግ ቁጥር 27 ነው አንቀጽ ሁለትን ጠቅሰው ማስረጃ ይሆንብያል ብሎ ኛ አደለም። ዝም ብለን አወራን። ስናውራ ግን ፈርም እዚህ ላይ አለን። እሱ ይጽፋል፣ እኔ አወራለሁ። አይ ሳላነብ አልፈርምበትም። እንዳላነብል ሆነ ስር የለኝም ስል ከዚህ በላ ምንም አላለኝም። አቶ ወንድሙ ለቪኦኤ እንዳብራሩት ዶክተር መረራ ጉዲና በተያያዙበትና መኖሪያ ቤታቸው በተበረበረበት ዕለት በፖሊስ ከተያዙ ንብረቶቻቸው መካከል 350 የካናዳ ዶላር እንደተመለሰላቸው ታውቋል። ዶክተር መረራ ለሁለተኛ ጊዜ የዛሬ ሳምንት ፍርድ ቤት ይቀርባሉ ተብሎ ይጠበቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አሁን ደግሞ ሁለተኛውና ወደ ትግራይ የሚያመራን ዘገባ እናቀርባለን። አረና ትግራይ ባለፈው እሁድ በማይጮ ከተማ የጠራው የድርጅቱ አባላት ስብሰባ በጸጥታ ኃይሎች ትዕዛዝ እንደተቋረጠበት ማስታወቁን ትላንት መዘገባችን ይታወሳል። የድርጅቱ የህዝብ ግንኙነት ኃላፊ አቶ አንዶም ገብረስላሴ ሲናገሩ ስብሰባውን ለማካሄድ ማቀዳቸውን ከአንድ ወር በፊት ለክልሉ ፖሊስ ኮሚሽን በጽሁፍ አሳውቀናል ብለዋል። ይህን በሚመለከት ግርማይ ገብሩ ዛሬ የትግራይ ፖሊስ ኮሚሽነሩን አቶ ዘአማኑኤል ለገሰን አነጋግሮ ተከታዩን ዘገባ አድርሶናል። የአረና ትግራይ ለሉዓላዊነትና ዴሞክራሲ ትላንት ለአሜሪካ ድምፅ ሬዲዮ በሰጠው መግለጫ፣ በተለይ ደግሞ የድርጅቱ የህዝብ ግንኙነት ኃላፊ አቶ አንዶም ገብረስላሴ አረና በቅርቡ ትግራይ ውስጥ ጉባኤውን ለማካሄድ ዝግጅት እያደረገ እንደሆነ በመግለጽ ለጉባኤ ቅድመ ዝግጅት ስብሰባዎችን የአባላት የድርጅቱ ስብሰባ ለማድረግ አቅዷል። እሁድ ዕለት ማይጨው ከተማ ውስጥ ይህንን ስብሰባ ለማድረግ በጀመረበት ጊዜ ግን በጸጥታ ኃይሎች ያንን ስብሰባ እንዲያቆም እንደታዘዙ ቅሬታቸውን ገልጸዋል። እስኪ የትግራይ የፖሊስ ኮሚሽን ኮሚሽነር አቶ ዛአማንኤል ለገሰ ይህንን በሚመለከት የሚሉኝ ልስማ። እንግዲህ አመሰግናለሁ። አረና ትግራይ ላቀረቡት አቤቱታ፣ በእርግጥ ይሄ አስቸኳይ ጊዜ አዋጅ የታወጀበት ጊዜ ነው። ይሄ በደንብ እንደሚገባቸው አውቃለሁኝ። ስለዚህ በዚህ በኩል አላማው ያልታወቀ ስብሰባ ለማድረግ በቀጥታ እኔም መራው ኮሚሽን ጋር የደረሰ ደብዳቤ የለም። ስለዚህ የማናውቀው ስብሰባ ደግሞ ወይ የማናውቀው እንደዚህ አይነት ስብሰባዎች እንግዲህ ፌዴራል በየት አልፎ ነው? እሱም አያውቀው እኛም አናውቀው የጸጥታና የፌዴራል ሀይሎች አቁመውታል። የፌዴራል ኮማንድ ፖስት የሚባለው ነገር ትክክል አይመስለኝም። በጣም ትልቅ ድፍረት ይመስለኛል። ይሄ በበኩሌ አሁን ያቀረቡት አቤቱታ ወቅቱም ያውቁታል። ከእንግዲህ ወዲያም ስርዓቱን ተከትለው ማቅረብ እንዳለባቸው በክልሉ ያሉ ፓርቲዎችም ማወቅ ይኖርባቸዋል። እዚህ ስብሰባ ለማድረግ ሞክሮ ከሆነ ራሳቸው በሕግም ይጠየቃሉ ማለት ነው። አንደኛ ይሄ አዋጁ አላማዊ ያልታወቀ ስብሰባ ነው። ሌላ የምንላቸው በአዋጁ አፈፃፀም መንገድ ሰልፍ ነው፣ ስብሰባ ነው፣ አደባባይ ጋር መውጣት ነው። አላማው ግልጽ ያልሆነ እንደዚህ አይነት ስብሰባዎች ሕግን ተከትለው ማድረግ ያለባቸው መሆናቸውን ማወቅ ይኖርባቸዋል። ስለዚህ በበኩላችን በቀጥታ ለፖሊስ ኮሚሽን እንግዲህ ፖሊስ ኮሚሽን የምመራው ነኝ። በእኔ በኩል የደረሰ ቀጥታ ደብዳቤ የለም የሚል አሳስብ ነው ያለኝ። ምናልባት ኮሚሽነር አልጠየቁንም አሉኝ እንጂ አቶ አንዶም ገብረስላሴ አረናን ወክለው ምንድን ነው ያሉት፣ ከአንድ ወር በፊት በጽሁፍ አሳውቀናቸዋል። በቃል ግን እንዲያውም የትግራይ ፖሊስ ኮሚሽን ፈቅዶልናል። የከለከሉን እታች ያሉት ማጨው ከተማ ውስጥ ያሉት የወረዳውም የከተማውም እዛ አካባቢ ያሉ የጸጥታ ኃይሎች ናቸው ነው የሚሉት። እሁድ እለት ስብሰባውን ስንጀምር ደግሞ ከላይ ከፖሊስ ኮሚሽን የመጣ ትዕዛዝ ነው ኮማንድ ፖስቱ ይህንን ጉዳይ አይፈቅድም ተብሎ እንጂ መጀመሪያስ ፈቅደውልን ነበር የሚሉት አለ አቶ አንዷም ከነጭ ራሱ መልካቸውም እኔ ያላቃቸውም ቢሮም ጋር መጥተው አያውቁም። ክልሉን የምመራው እኔ ነኝ በፖሊስ ኮሚሽን ስም ስለዚህ ሌላ ሰው አነጋግረው ከሆነ አላቅም። በበኩሌ ላይ ግን እኔ እንደ ኮሚሽን የኮማንድ ፖስት አባልም ይህ እየተባለ ያለው ጥያቄ ስብሰባ መኖሩም አናቅም፣ ደብዳቤም አናቅም። አቶ አንዶም በቀጥታ ለፖሊስ ኮሚሽን ግን ይህ እንዳላሳወቁት ቀደም ብዬ ገልጫዋለሁኝ። እና ብዙ በዚህ በኩል ከፖሊስ ኮሚሽን የተሰጠ መመሪያም እውቀትም ስለ ስብሰባው የለም። በዚህ እንትን ብናደርገው ጥሩ ይመስለኛል እንጂ አቶ አንደም አሁን እኔ ጋር ቀርቦ ይህን መናገር የሚችለው አይመስለኝም። ምናልባት ቅሬታ ካላቸው መጥተው ያነጋግሯችሁ። እንግዲህ ፈቃደኞች ነን። ሁሉ ጊዜ እኮ ቢሮችን ክፍት ነው። ምንም ችግር ያለበት አይመስለኝም። እንዲያውም አሁን እነሱ የፌዴራል ኮማንድ ፖስት እንደዚህ አዟል፣ እንደዚህ ብሏል የሚሉት ነገር እኔ ትንሽ ስርዓትና ሕግ ባለው መንገድም ቢቀርብ ጥሩ ይመስለኛል እና እኛ መነጋገር ይችላሉ ቢሮችን ክፍት ነው። በቀጥታ ለፖሊስ ኮሚሽን አቅርበው ለኃላፊው ይህን ፈቀድልን ብለው አቅርበው ከሆነ የኛ ስተት ይሆናል። እስካሁን ድረስ ግን እንዳላቀረቡ ነው የምናውቀው እና ትክክል አይደለም የሰጡት መግለጫ የትግራይ የፖሊስ ኮሚሽን ኮሚሽነር አቶ ዛማን ለገሰ ለሰጡኝ ማብራሪያ በጣም ነው የማመሰግነዎት። እሺ እናመሰግናለን። እኔ አድማጮች በሌላ በኩል እሁድ እለት አረና በማይጨው ከተማ ለአንድ ሰዓት ያህል ያካሄደው ስብሰባ በቅድሚያ በጸጥታ ኃይሎች እንዲቆም ጥረት ሲደረግበት ቆይቶ በክልልና ዞን ባለሥልጣናት ይሁንታ ተጀምሮ እንደነበር የአረና ትግራይ የሕዝብ ግንኙነት ኃላፊ አቶ አንዶም ገብረ ስላሴ በትላንትና ሁለት ለዝግጅት ክፍላችን ገልጸዋል። ያካሄድ ነው ስብሰባ የማይጨው ከተማ ፖሊስ ህገወጥ እንደሆነና ማካሄድ እንደማንችል ብሎ ከለከለን። ይሄ ክልከላ ተከትለን ወደ ደቡባዊ ዞን ፖሊስ ኮሚሽንና ወደ ትግራይ ክልል ፖሊስ ኮሚሽን አሳወቅን። ከእነሱም ተነጋገርን። እነሱም የማጨው ከተማ ፖሊስ የግንዛቤ እጥረት የፈጠረው ችግር እንጂ ኮማንድ ፖስቱ ስብሰባ ወይወይም ደግሞ የድርጅት ስብሰባ እንደማይከለክልና ህጋዊ እንደሆነ አሳውቀን ነበር። በዚህ መሰረትም ፈቅዶልን ስብሰባ ለአንድ ሰዓት ያክል ስብሰባ አካሄደን ነበር። አድማጮች የምትከታተሉት በ19 በ22ና በ25 ሜትር ባንዶችና እንዲሁም በናይል ሳት ከዋሽንግተን ዲሲው የአሜሪካ ድምጽ ሬዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በነፃዊ ስልክ መስመር 202 205 9942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ጥቂቶቹን እናሰማለን። ቪዎች እንደምን አላችሁ። በፕሮግራማችሁ ያቀረባችሁት ስለ ታላቁ ሰው የነበሩት ጠቅላይ ሚኒስትር ተስፋዬ ድንጋ በታዋቂዎቹ ኢትዮጵያውያን ማለትም ኮሎኔል ጎሹንና አምባሳደር ተስፋዬ አብዲን በማሳተፋቸው አዘጋጆቹ አዲሱና ሉላ ምስጋና ይገባቸዋል። ክቡራቱ ተስፋዬ ታላቅና ለኢትዮጵያ አሳቢ እውነተኛ ሀገር ወዳድ ከጥንት ጀምሮ ከጎሰኝነት የነጹ አንቱ የተባሉ ምሁር እንደነበሩ የምናውቃቸው ትዝታ ውስጥ ገብተናል። የማያውቋቸው ደግሞ ከፍተኛ የሀገር ፍቅር ስሜት ያገኙበታል ብዬ አምናለሁ። እኚህን ታላቅ ሰው ነፍስ ይማር እያልኩ እና እሳቸውን የመሳሰሉ ታላላቅ ሀገር ወዳድ ኢትዮጵያውያን በቁም እያሉ ቃለምልልስ የማታቀርቡበት ምክንያት ለምን ይሆን? ሰላም ቪዎች፣ ሰሞኑን በተደጋጋሚ ኢትዮጵያ ውስጥ እድገት አለ፣ መኪና መገጣጠሚያ፣ መንገዶች፣ ፎቆች ተሰርተዋል በማለት አስተያየት ሲሰጡና ከቻይናና ከሌሎች ሀገር ሲያወዳደሩ ሰምተናል። ለመሆኑ የትኛው ኢትዮጵያዊ ነው እድገቱንና ፎቁን መሰራቱን ያልተቀበለው? የዘጠና ሚሊዮን ኢትዮጵያዊ ጥያቄ የሀብት ክፍፍሉና የስራ ክፍፍሉ ላይ ነው። የእነዚህ ፎቆችና ካምፓኒዎች ባለቤት ማን ነው? በሚገርም ሁኔታ ከአንድ አካባቢ ብቻ በመጡ ሰዎች ተጠፍንጉ ሌላው የበይ ተመልካች ስለሆነ ብቻ ነው። ህዝቡ ተቃውሞ ነው የሚያሰማ። አገሪቱ በሀብት ክፍፍልም ሆነ በስራ ድርሻው ሁሉም ኢትዮጵያዊ ይድረሳቸው በማለት አመሰግናለሁ። ከሜኖሶታ የቪኦኤ አምሃሪክ ሰርቪስ የተላለፋችሁት ለጋዜጠኞች መታሰር ተጽሞና አድምጨዋለሁ። በኢትዮጵያ አስራ ስድስት በኤርትራ አስራ ሰባት እንደታሰሩ ነው የሚነገረው ከመቶ ሚሊዮን ህዝብ በኢትዮጵያ አስራ ስድስት መታሰር ብርቅ አይደለም ወይም ትልቅ ነገር አይደለም። በኤርትራ ግን ከሶስት ሚሊዮን ህዝብ ህዝቡ በባህር እየጠለቀ ያለው አስራ ሰባት ጋዜጠኞች ሲታሰሩ ግን የበለጠ ለኤርትራ መንግስት ወይም ኤርትራ ላለው ባለስልጣን ማሳጣት ሲገባችሁ እናንተ ግን ሁለት የጋዜጠኛ ሙያ ሳይሆን የምትሰሩት የዘመናችን ያመጣው በሽታ የብሔር የምናምን ወክላችሁ ይመስለኛል የምታወሩት። እና እባካችሁ እንደ ጋዜጠኛ በትክክል አስቀምጡት። ለተሳትፏችሁ ሁላችሁንም እናመሰግናለን። ሌሎቻችሁን ጻፉ፣ ደውሉ። ስርጭታችንን በኢንተርኔት መከታተል ለሚቀናቸው አድማጮቻችን የድረገጽ አድራሻችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ነው። በእጅ ስልክ መከታተል ለምትችሉ ወይም ለምትመርጡ ደግሞ ሆን ቪኦኤ ኤምኦቢአይን ተጠቀሙ። በፌስቡክ እና በትዊተርም ተከታተሉ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ዝግጅታችን ይቀጥላል። አሁን ደግሞ ዲሞክራሲ በተግባር ነው። ባለፈው ወር በዩናይትድ ስቴትስ በተካሄደው ፕሬዚዳንታዊ ምርጫ ሪፑብሊካዊው ዶናልድ ትራምፕ ድል መቀዳጀታቸውን ተከትሎ ዲሞክራቲክ ፓርቲ እንደገና ለማንሰራራት ጥረት ይዟል። የሪፑብሊካን ፓርቲው በዘንድሮ ምርጫ ሁለቱንም ምክር ቤቶች ማለትም የመወሰኛውንና የመምሪያውን ምክር ቤቶች አብላጫ መቀመጫዎችን ማሸነፉ ይታወሳል። የቪኦኤ ጅማሮን ያጠናቀረው ዘገባ አለ። ሰሎሞን ክፍሌ ለዲሞክራሲ በተግባር ፕሮግራም ይዞታል። ሲንሲናቲ ውስጥ ተመራጩ ፕሬዚደንት ዶናልድ ትራምፕ በቅርቡ ድል መጎናጸፋቸውን ተከትሎ ጉብኝት ባደረጉበት ወቅት ደጋፊዎቻቸው በብዛት ወጥተው ለቀጣዩ 45ኛው የዩናይትድ ስቴትስ ፕሬዚደንት ደስታቸውን ገልጸዋል። ተመራጩ ፕሬዚደንትም ለተሰበሰበው ህዝብ ንግግር አሰምተዋል። እንደ እውነቱ ከሆነ ታሪካዊ ጥሪ ቀረበ፣ እናም የዚህ ታላቅ ክፍለ ግዛት ሕዝብ ምላሽ ሰጠ። ይህን በማድረጋችሁም በጣም ደስተኞች ትሆናላችሁ። አሁኑኑ ወደፊት ምን እንደምንሠራ እንናገራለን። ታዘቡኝ፣ አሜሪካን ታላቅ እናደርጋለን። ለዲሞክራቶች ከሂለሪ ክሊንተን በምርጫው መሸነፍ በኋላ ይህን አይነቱ የትራምፕ አመለካከት እጅግ በጣም የተለየ ነው፣ ምክንያቱም ዲሞክራቶች በአሁኑ ወቅት በሁለቱም ምክር ቤቶች ውስጥ በሴኔቱም፣ በእንደራሴዎቹ ምክር ቤትም ያገኙት መቀመጫ አነስተኛ በመሆኑ ነው። ይህ ሐቅ ደግሞ በዶናልድ ትራምፕ አስተዳደር ወቅት ምን አይነት ተቃዋሚዎች ሊሆኑ ይችላሉ የሚለውን አንገብጋቢ ጥያቄ ያጭራል። በሁለቱም ፓርቲዎች የጋራ ፖሊሲ ጥናት ማዕከል የፖለቲካ ተንታኙ ጆን ፍሮንቲየ ያስረዳሉ። Where does the party go? Is it a party that uh really looks to some of its more progressive figures, Elizabeth Warren and others who would lead Bahala with it no Miyamarao? Bergut Ibelt Taramaj Asasavial Lachon, Yem Massachusetts Senator Elizabeth Warren and the Vermont Senator Bernie Sanders, with a mass salute, partoon yibelt with a graw kinf with a muslusowage, Eedal? Ways. <laughs> Behillary Clinton and the Taiyo, Yibelt would a Mahar with the Miyamat Agodana Edel. እነዚህ ጥያቄዎች ወሳኝ ናቸው። ሴናተር በርኒ ሳንደርስ መሪውን ሚና በመጫወትም ዲሞክራቶች ለሠራተኛው ወገን ድምፅ ሰጪዎች ሲያቀርቡ የቆዩትን ተማጽኖ ዳግም እንዲመረምሩ ለማድረግ በጉጉት እየተጠባበቁ ናቸው። በርኒ ሳንደርስ ዛሬ በሀገራችን ውስጥ በብዙ ሚሊዮኖች የሚቆጠሩ ተስፋ ቆርጠው የሚኖሩ ሠራተኞች፣ ማዕከላዊና አነስተኛ ገቢ ያላቸው ሰዎች አሉ። እነርሱን መድረስ አለብን። በሌላ በኩል ደግሞ በዩናይትድ ስቴትስ እንደራሴዎች ምክር ቤት ዲሞክራቷን መሪ ናንሲ ፔሎሲን ለመተካት ተፎካክረው ያልሆነላቸው የኦሃዮ ኮንግረስማን ቲም ራያንም በአእምሯቸው ያለው ለውጥ ይኸው መሆኑን በአጽንኦት ይገልጻሉ። ምጣኔ ሀብቱን አስመልክቶ ፓርቲው በሚያስተላልፈው መልእክት ጠቃሚነት ላይ ያተኩራሉ። ቲም ራያን እንደ ዲሞክራቶች በምርጫው የምናሸንፍ ከሆነ ሙሉ እምነቴ በዚች አገር ከጫፍ ጫፍ ማስተጋባት የሚችል የምጣኔ ሀብት መልእክቶችን ማስተላለፍ አለብን የሚል ነው። የዲሞክራቲክ ፓርቲው መጻኢ ዕድል የሚያተኩረው ከላይ በተገለጹት ሁኔታዎች ላይ ብቻ ሳይሆን በተሰናባቹ ፕሬዝደንት ባራክ ኦባማም ላይ ነው። ስለዚህ ለክርክር መቅረብ የሌለባቸውና እንደ ሰሜን ጫፍ አብሪ ኮከብ ሊያስተባብረን ይችላል ብለን የምናምነው እሴታችን መኖር አለባቸው። ግን በፖለቲካው አንጻር እንዴት እንደራጅ ለሚለው ጥያቄ ትንሽ ጊዜ ወስደን ልንመክርበት የሚገባ ጉዳይ ይመስለኛል። እንደሚታወቀው በዘንድሮው የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ብዛት ያላቸው ነጭ አሜሪካውያን ሰራተኞች ናቸው ለዶናልድ ትራምፕ ድምፅ የሰጡት። ዊክሊ ስታንዳርድ በተባለው ወግ አጥባቂ ሳምንታዊ ጋዜጣ ላይ ትችት አቅራቢው ፍሬድ ባርንስ እንዲህ ይላሉ። ዶናልድ ትራምፕ በምንም አይነት ሪፐብሊካኖች ሊያሸንፉባቸው ይችላሉ ብዬ ባልጠበቅኩባቸው አካባቢዎች ማሸነፍ ችለዋል። በፔንሲልቬንያ፣ በኦሃዮ፣ በሚችጋን እና በዊስከንስን እንዲሁም በኢንዱስትሪ ቀለበት ግዛቶች ብዛት ያላቸው ሠራተኞችና ስርዓቶች ድምፅ በብዛት የሰጡት ለትራምፕ ነው። እንግዲህ ከአንድ ወር በኋላ ተመራጩ ፕሬዝደንት ዶናልድ ትራምፕ ቃለ መሐላ ፈጽመው በይፋ ሥራ ከጀመሩ በኋላ የኮንግሬሱ ዲሞክራቶች እምን ላይ ተቃውሞ እንደሚያቀርቡ ሊወስኑ ይገባል። በጋራ መሥራት የሚችሉባቸውን ሁኔታዎችም መለየት ግድ ይላቸዋል ሲሉ ተንታኞች ያስረዳሉ። በዚህም ሆነ በዚያ ግን ዶናልድ ትራምፕ በምረጡኝ ዘመቻቸው ወቅት ለቁልፍ መራጮቻቸው የገቧቸውን ቃል ኪዳኖች ተግባራዊ በማድረግና በምርጫ ታሪክ ታይቶ ባልታወቀ መልኩ የደረሰውን መከፋፈል አስታርቀው ሀገሪቱን አንድ ለማድረግ እንዴት እንደሚሞክሩ የሚታይ ይሆናል። ቀላል የሥራ ጊዜ እንደማይጠብቃቸው ግን የብዙዎች እምነት ነው። የዲሞክራቲክ ፓርቲው በእጩነት ያቀረባቸው የቀድሞዋ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሂለሪ ክሊንተን በሁለት ነጥብ ዘጠኝ ሚሊዮን ድምፅ ብልጫ ካሸነፉ በኋላ እንዴት ነው ዶናልድ ትራምፕ ማሸነፋቸው ተረጋግጦ ከአንድ ወር በኋላ ቃለ መሀል ላፈጸመው ወደ ዋይት ሀውስ ሰተት ብለው ሊገቡ የሚችሉት የዩናይትድ ስቴትስ ፕሬዚደንታዊ ምርጫዎች ውጤት በብሔራዊ ደረጃ ህዝቡ በሚሰጠው ድምፅ ብልጫ ብቻ ስለማይወሰን ነው። የሚወሰነው በሐምሳዎቹ ክፍለ ግዛቶችና ዋና ከተማዋ ዋሽንግተን ዲሲ እያንዳንዳቸው በሚወክሏቸው መራጮች ነው። ከ538ቱ የክፍለ ግዛት ተወካዮች ይበልጡን ድምፅ ያገኘው ተመራጭ ይሆናል የሚያሸንፈው። በዚሁ መሠረት ትራምፕ 306 ክሊንተን 232 በማግኘታቸው ዶናልድ ትራምፕ አሸናፊ ተብለዋል። በአጭሩ አሰራሩ ይኸው ነው። አድማጮች ዝግጅታችን ይቀጥላል። ለአብይ ርዕስ የተመረጠው ዘገባ እየተጠናቀቀ ነው፣ እንደደረሰን እናቀርባለን። አሁን ከዚያ በፊት ባህልና ኅብረተሰብ ከጥቂት ወራት በፊት በኒውዮርክ ከተማ በተካሄደው ዓለም አቀፍ የሥነ ጥበብ አውደ ርእይ ከተሳተፉት ሁለት ወጣት ሰዓሊያን አማኑኤል ተገኔና ዳዊት አበበ ጋር የተካሄደ ቃለ ምልልስ ነው በድጋሚ የሚቀርበው። ሰዓሊያኑ በምሽቱ ባህልና ማኅበረሰብ ወጋቸው ስለ ኤግዚቢሽኑ፣ ስለ ሥነ ጥበብ አድናቂዎችና የአድናቂዎች መበራከት ብሎም ስለ ጥበቡ በአጠቃላይ ይወያያሉ። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው ሰዓሊያኑን ያነጋገረው። ወደ ቅንብሩ እናምራ። ዳዊት አበበ፣ ማኑኤል ተገኔ በቅርቡ በዚህ በዩናይት ስቴትስ በኒውዮርክ ከተማ ዘ አርሜሪ ሾው በሚል ስያሜ የተካሄደ ዓለም አቀፍ አውደ ትርኢት ከተሳተፉ አምስት ኢትዮጵያውያን ሁለቱ ናችሁ። እስኪ ከጠቅላላ ስሜታችሁ እንነሳ። እንዴት ነበረ የየግል ተሞክሯችሁ፣ በቦታው ያያችሁትና በልምድም አካበትን አገኘን የምትሉትን ጨምራችሁ። ዳዊት አንተን ላስቀድም። በኒውዮርክ አርመሪ ሾ በተባለው ኤግዚቢሽን ላይ የመጀመሪያ ጊዜ ነው ስሳተፍ በአውሮፓ የነበረኝ ኤክስፔሪንስ ከዚህ ሁለት አመት ቀደም ብሎ ከወር ቀደም ብሎ እስከ ነበረው ኤግዚቢሽን ድረስ በግልና እንዲሁም በግሩፕ ያሳዩዋቸው ሾዎች አሉ። ለንደን ልክ የዛሬ አመት ላይ በክሪስቲን ያሊያና ወይም ክሪስቲን ጋለሪ በሚባለው የግል ስራዎችን አቅርብ ያለው ሳቺ የተባለው ጋለሪ ውስጥ ደግሞ በግሩፕ ሾው የላቲንና የአፍሪካን ኮንተምፖራሪ አርት በሚል ተሳትፍ ያለው። እዛ ላይ ኒውዮርክ ላይ የነበረው ሾው ትልቅ የሚያደርገው በተመሳሳይ ሰዓትና በተመሳሳይ ጊዜ ዓለም ላይ ከነበሩ ትልልቅ ጋለሪዎች፣ ትልልቅ ኩሬተሮች፣ ጋለሪስቶች እንዲሁም ኮሌክተሮች ጨምሮ የብዙ ሰው በተመሳሳይ ሰዓት የተገኘበት ስለነበረ ጥሩ ረድቶኛል ብዬ አስባለሁ። መልካም፣ ብዙ በሮችን እንደከፈተላችሁ መረዳት ይቻላል። ዳዊት ከሰጠህ ገለጣ፣ አማኑኤል ወደ አንተ ልሻገር። ለአንተስ ምን አይነት እድሎችን ፈጠረ? ምንስ አይነት ስሜት አሳደረብህ? ከዚህ ቀደም ከነበሩ ተሞክሮች ጋር ብታዛምድልን። ከዚህ በፊት ሁለት ኤግዚቢሽኖች አድርጌያለሁ። የዛሬ አመት አንደኛው ኢትዮጵያ አርት ጋለሪ በሚባል አድማሱ በሚመራው ጋለሪ ጎዛ የመጀመሪያ ኤግዚቢሽን አድርጌያለሁ፣ ሲያትል። ሁለተኛውም እዛው ሲያትል ነው፣ ግን ዳውንታውን ላይ ያው ስራ አይቶ እኔ ጋ ቢያዘጋጅ እኔ ጋ ቢያሳይ ብሎ ከእሱ ጋር ተወያይተው ወደዛ እንትን ብለውኛ ሁለተኛ ኤግዚቢሽን አድርጌ ያለውኝ እዛ። ከዛ በተረፈ ሌላ ሀገሮች ላይም አድርጌ ያውቃለውኝ ቢሆንም ግን ይሄኛው ለእኔ ትልቅ ነው እና ብዙ ነገር እያየሁበት ነው ማለት መስራት እንዳለብን ይሄ ነገር ደግሞ እኛ ላይ እንዳይቆም እኛ ገና ምንም እንትን አላለም። እኛ ላይ እንዳይቆም መበርታታል ሁሌም የትም ሲሄድ ሁሌም ማስቦ ያን ነገር ነው እኔ ብቻ ሆኜ እንዳልቆም ማለት፣ ሌላም ሰው እንዲከተለኝ ማለት በዛ ውስጥ እንዲገባ ፈልጋለኝ እና ያንን ለማሳደግ ብዙ ነገር አለ ገና እንደሆንኩኝ አሳይቶኛል እና በጣም ደስ ብሎኛል። እዛ በማሳየቴ ጋለሬን ላመሰግን ወጣለኝ። ግሩም አብረዋችሁ ሌሎች ኢትዮጵያውያንም የተለያዩ ስራዎቻቸውን አቅርበዋል። እስኪ እናንተ በአውደ ትዕይንቱ ያቀረቧቸዋቸውን ነገሮች መልከት እናድርግ። ዳዊት፣ የባይተዋርነት ስሜትና ገመና በግርድፉ አሊኔሽን ኤንድ ፕራይቬሲ የሚለውን ሀሳብ ወደ አማርኛ ለመመለስ እየሞከርኩ ነው። የባይተዋርነት ስሜትና ገመና በዘመናዊ ማህበረሰብ ውስጥ ቴክኖሎጂ በከባቢ ሕይወታችን ላይ የሚያመጣውን ለውጥና የሰው ልጅ ጠባይ ይላል። አንተ ይበልጥ ትኩረት የምታደርግበትን የአሰራር መንገድ የሚያሳየው ስራ ከጀርባው የሚታይ ረጅም ጸጉር ወደ ላይ የተቀመጠ የሚመስል በጥሩ ባለሙያ የተሰራ የሚመስል ጸጉሩ ላይ የጠመጠመ ጀርባውን የሰጠን ሰው እናያለን። አንዱ ጎልቶ ከወጣው በጽሁፎቹ ላይ ለህትመት ከበቃው ስራ የተመለከትኩትን ነው የምጠቅሰው። እስኪ ንገረን ስለ ስራዎችህና በመድረኩ ስላቀረብከው። አዎ እዛ አርመሪ ሾው ላይ ወይም ቮልት አርት ፌር ላይ ይዤ የቀረብኩት ስራዎች ጀርባ ወይም ደግሞ በእንግሊዝኛው ባክግራውንድ የሚል ታይትል የሰጠኋቸው ስራዎችን ነው። እነዚህ ስራዎች አሁን ኒውዮርክ ላይ ሲሄዱ ባክግራውንድ ወይም ጀርባ ሶስት ብዬ ነው የወሰድኳቸው። ባክግራውንድ ሁለት ባለፈው አመት ለንደን ሳቺ ና ክሪስቲን ጋለሪ ያረኳቸው ሾሮች ናቸው። ባክግራውንድ ጀርባ አንድ ብዬ የሰጠኋቸው ደግሞ መጀመሪያ አዲስ አበባ የዛሬ ሁለት አመት ገደማ በሌላ አርት ጋለሪ ያሳየሁት ነው። ስለዚህ እነዚህ ኮንቲኑቲ ወይም ደግሞ ተያዥነት ያላቸው ናቸው። በፕሮሰስ ያመጣዋቸው ናቸው። አሁን ጀርባ ብዬ የሰራኋቸው ስራዎች ሞር ቴክኖሎጂ ወይም ደግሞ ሳይንስ ወይም ይሄ ዘመናዊነት ያመጣቸው ማቴሪያሎች ወይም ደግሞ እቃዎች ከኛ ሶሻል ላይፍ ጋር ወይም ከኛም ጋር ብቻ አይደለም፣ አሁን አሁን ስመለከተው ከብዙ ታዳጊ ሀገሮች ጋር እንዲሁም በራሱ ባደጉት ሀገሮችም ላይ ተጽዕኖ እያመጣ ያለ ነገር ነው በሶሻል ላይፍም ያመጣው ከፍተኛ እንትን አለ። በተለይ በእኛ ሀገር ደግሞ እንደምናየው ወይም ደግሞ እኔ በአይኔም ወይም ደግሞ በዚህ በኖርኩባቸው ጊዜያቶች እንደተረዳሁት ከአስር አመት ና ከአስር አመት ና ከአስራ አምስት አመት በፊት ወይም አሁን ድረስ ስናየው አደገኛ የሆነ ለውጦች አሉ። ቅርብ ና አድርገው እንደ ኮምፒውተር ና የእጅ ስልኮች የመሳሰሉት የህይወታችንን መስመር በአዎንታዊ ጠቀሜታቸው ብቻ ሳይሆን ጣልቃ የገቡብን የማህበራዊ ትስስራችንን የመላላትም አሉታዊ ተጽዕኖ ያሳደሩ መሆኑን የሚያመላክት ጽንሰ ሀሳብ እናያለን። እስኪ አብራራው። ልክ ነው። እኔ አሁን ጀርባ የሚለውን ነገር የተሰራውባቸው ምክንያቶች ከታሪክ ጋር በተያያዙነት ነው። አሁን ቅድሞ ያነሷቸው ሳይንስ ወይም ቴክኖሎጂ ያመጣቸው የራሱ የቻለ ግድፈትም አለ በጎጎንም አለ። ግን በተለይ በታዳጊ ሀገሮች ላይ ወይም በእኛ ሀገር ላይ ምናምን ስታየው ብዙ ተጽዕኖዎችን አሳድሯል። ያለ አግባብ ከመጠቀም ወይም ደግሞ ዘመናዊ ነገሮችን ሳይንስ ያመጣቸውን ፕሮዳክቶች ራሱ መጀመሪያ ቆሙ ነገሩን ካለመረዳት ኦር በአግባቡ ካለመጠቀም ባህላችንና ማንነታችን ላይ ያመጣው ተጽዕኖዎች አሉ። እነዛን ነገሮች በእኔ በስራዬ በኩል ለመግለጽ ለመሞክርበት ጊዜ ይሄኛው ባክግራውንድ ወይም ደግሞ ጀርባ እኔ ሲምቦላይዝ ማድረጋቸው ልክ እንደ ታሪክ ያለፈ ነገር ተካሄት እንደ ማድረግ ነው። ጀርባ ምስ ለመሰጠ ይባላል እኮ። በብዙ ሰው ጀርባ ተወልዶ እስካደገ እስከደረሰበት ድረስ የራሱ የሆነ ፕሮሰስ አለ። ያን ፕሮሰስ መዘንጋት የለብንም። እንደ ሀገርም ታሪካችን ብዙ ነው። ከሶስት ሺ ዓመት በላይ ታሪክ ያለን ሀገሮች ሆነን አሁን ግን በቴክኖሎጂ ወይም በሳይንስ ወይም ሶሻል ሚዲያ በሚባለው ብዙ እያዘናጋን ያለ ይመስለኛል። አሁን ስለ ታሪካችን ብዙ የሚያውቅ ጄኔሬሽን ላይ አይደለም ያለ ነው ትንሽ መንቃት የሚያስፈልገን አይነት ሰዓት ነው። ስለዚህ እነዚህ እነዚህ አይነት ነገሮች ነው እኔ ለማስቀመጥ መሞክረው ሞክረው መልሶችን ሳይሆን አይ ቲንክ ጥያቄ ወይም ሰዎችን ሊያወያይ የሚችል ኢሹ ለማንሳት ነው። ጥያቄ ማጫር፣ አነጋጋሪ መሆኑ ነው የአንድ የጥበብ ስራ ይበልጥም ቀጣይ ህይወት የሚሰጠውና የሚያግባባ ይመስለኛል። ስራዎችህን በሚመለከቱ እንዲሁም ደግሞ የጥበቡን አለም በሚመለከቱ ገፋ አድርገን እንወያያለን። አማኑኤል ወደ አንተ ስራዎች ልምጣ። አፍሪቃዊ ምልከታ ይላል አፍሪካን ፐርስፔክቲቭ የሚለውን ነው በስራ ውስጥ አጉልተህ የምታመጣቸውን ሀሳቦች ሲጠቁም የፓስፖርት ፎቶ የሚለው በዚህ መድረክ ላይ የቀረበው ስራ እናያለን። እየተለወጠ ያለውን የባህል እንቅስቃሴ በስራዎች ውስጥ ይዞ ለማቆየት ወይም ለማሳየት የምጥር መሆኑን ስለ ስራዎች የቀረበው ጽሑፍ ይተርካል። እስኪ አንተም ስለ ስራዎች በመድረኩም ስላቀረብከው እንዲሁ በተመሳሳይ አጫውተን። እሺ ፓስፖርት ፓስፖርት ሳይዝ የሚሉ ፎቶዎችና አቤልና ቃይል ሌላው ምላጭ ሰው እያልኩም ሰራዋለን። እነዚህ ሶስቱም እንደ አንድ ናቸው ለእኔ። ማለት አሰራሩ ወይም ደግሞ እዛ ጋር ሳስቀምጠው ይለያል እንጂ ተያይዞ የሚመጣ ነገር ነው። አቤልና ቃይል ብዬ የምሰራው አሁን የምናያቸው ችግሮች ሁላ የአቤልና የቃይል ችግር ያኔ በፊት የነበሩ ነገሮች ናቸው። ምናልባት እንደ መጽሐፍ ቅዱስ ሄጄ ትግለጽልህ እና በፊት ወንድሙን ወንድሙ ገደለው እና አሁን ይ አሁንም ያለ ነገር ነው ማለት እንደ ሀገርም ስትሄድ ያ እዛ ጋ የነበረ የቤተሰብ ጉዳይ ነገር ሊሆን ይችላል። ግን ያ ነገር አለና ከእነዛ ነገሮች የመጡት ከፍቅር ጉድለት ነው እና ፍቅር ቢኖረን ሌሎቹን ነገሮች ማስተካከል እንችላለን ብዬ አመጣሁትኝ እና ወደ ምላጭ ሰው ቀየሩ። ምላጭ ሰው አንዳንዴ፣ አዎ፣ ምላጭ ሰው እያልኩ እምሰራዋለን። እሺ፣ ለምሳሌ ምላጭ ሰው እያልኩ እሰራለሁ። ምናልባት ጥሩ ይሆናል፣ ከአንተ ጋር አብሮ ይጓዛል። ያ ሰው መሀል ላይ ያለውን ህይወት ነው እኔ እያየሁ ያለው፣ እለት እለት የምንንቀሳቀሰው እና አብሮ ሊንቀሳቀስ ይችላል፣ ለደቂቃም ሊሆን ይችላል፣ ግን ባገኘው አጋጣሚ የሆነ ጭረት ነገር ጥሎብህ ይሄዳል ያ ሰው ፓስፖርቱም ጋር ስትሄድ ይሄ ሁላችንም ማለት ምን ፈልገው ነገር አለ ራሳችንን ብቻ ማዳንና ራሳችንን ብቻ የሆነ ቦታ ላይ ማግኘት እንፈልጋለን እና ምናልባት አሁን እየተቀየረ ይመስለኛል አሁን እኔ አገሬ ላይ በማየው ነገር ትንሽ እየተቀየረ ነው የተወሰኑ ሰዎች በዛ ነገር ያላመኑበት ሰዎች አሉ ልክ አሁን ዳዊት እንዳለው ያለንን ወደ ኋላ ነገር ስናይ ፍቅር አለው ብዙ ነገር አለው ወደ ያንን በጣም እያከበሩ እየመጡ ሰዎች አሉ ከወጣቱ። አሁን ግን ራስ ወዳድነት በጣም ራስ ወዳድነቱ ውድድሩ ሰውን እስከ ማጥፋት ድረስ አይነት ነገር ነው። እና እኔ ፍቅር ብናገኝ ፍቅር ማጣት የሚለውን ነገሮች ሁሉ አሁን ጊዜ የምንንቀሳቀሰው ነገር ነው። እንደ አንድ ቲም አድርጌ የሰራሁት ነገር ነው። አድማጮች፣ ውይይቱ አልተቋጨም። በሚቀጥለው ሳምንት ፕሮግራማችን ፈጥ እንግዶቼን ይዤ እመለሳለሁ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ዝግጅታችን እስከ አራት ሰዓት ይቀጥላል። አድማጮች ቀደም ሲል ልናቀርበው ያሰብነው አብይ ዘገባ በመዘግየቱ ይቅርታ እንጠይቃለን። አሁን ተጠናኮ መጥቷል። ወደዚያ እናልፋለን። ሁከት ውስጥ ተሳትፈዋል ሲል የኢትዮጵያ መንግሥት አስሯቸው የነበሩ ሰዎች ትላንት በመለቀቃቸው ደስተኞች መሆናቸውን ለአሜሪካ ድምፅ የገለጹ ተቃዋሚ የፖለቲካ ፓርቲዎች ቀድሞም መታሰራቸው አግባብ እንዳልነበር አመልክተዋል። ጠቅላይ ሚኒስትር ኃይለ ማርያም ያደረጉት ንግግርም ከቃላት ያለፈ የተግባር እርምጃ የሚወሰድበት ይሆናል ብለው እንደማያምኑም የፓርቲዎቹ መሪዎች ተናግረዋል። ኢህአዴግ በጥልቅ ተሐድሶ ውስጥ ማለፍ እንዳለበትና ስህተቶች ሲሉ ጠቅላይ ሚኒስትሩ የዘረዘሯቸውን ችግሮች አስወግዶ መፍትሔ ለመስጠት እንደሚሰራም የገዢው ፓርቲና የመንግስቱ መሪ አቶ ኃይለ ማርያም ደሳለኝ ትናንት ባደረጉት ንግግር መጠቆማቸው ይታወሳል። ሰለሞን አባተ ተከታዩን ዘገባ አዘጋጅቷል። ትምህርትና ተሐድሶ ተሰጥቷቸው ተለቀዋል የተባሉት ሰዎች ትናንት ተሰብስበው የአቋም መግለጫ ማውጣታቸው ተነግሯል። ከዘጠኝ ሺህ በላይ የሚሆኑ በተለያዩ ቦታዎች ተይዘው የቆዩ ዜጎች ናቸው። ተቃዋሚዎቹ የፖለቲካ ፓርቲዎች ምን ይሆን ሀሳባቸው? የኦሮሞ ፌዴራሊስት ኮንግረስ ምክትል ፕሬዚደንት አቶ ሙላቱ ገመቹ፣ በመሰረቱ እኛ ይህንን ያየነው የምናየውም ቀደም ሲልም ለዚህ የታሰሩት ሰዎች እንዲፈቱ ጥያቄ አቅርበናል። በኦሮሚያ እንደሚታወቀው በሚዲያው እንደሰማን ወደ አራት ሺህ ከጦላይ አካባቢ ስምንት መቶ ደግሞ ከአማራ የሚደርሱ ወገኖች መፈታታቸውን ሰምተናል፣ ደስ ብሎናል። እንኳን ይህን አይል ህዝብ ቀርቶ አንድ ሰው እንኳን ከእስር በሚፈታበት ጊዜ በእልልታ ነው እልልታ ይገባል ነው የምንለው። የዜጎች መታሰር ላይ የዜጎች እኔ በዚህ መብት ጥያቄ ላይ በጣም ይሰማናል። ስለዚህ በመፈታታቸው ደስ ብሎናል። የመላ ኢትዮጵያ አንድነት ድርጅት ዋና ጸሐፊ አቶ አዳነ ባይታሰሩ መጀመሪያውንም ጥሩ ነበረ። በመለቀቃቸው በጣም ደስተኛ ነን። የሰማያዊ ፓርቲ ሊቀመንበር አቶ የሸዋ ሳዳነ በመሰረቱ መለቀቃቸው መልካም ነገር ነው። የእኛም የሰማያዊ ፓርቲ አባላት እና አመራሮች በዚሁ በአስቸኳይ ጊዜ አዋጁ ሰበብ ተይዘው ሲሰቃዩ ነበር እና መለቀቃቸው መልካም ነገር ነው። ከአጠገባችን ተለይተው ነበርና መለቀቃቸው መልካም ነገር ነው። እንዳልኩም ቤተሰቦቻቸው መጠየቅ አይችሉም፣ መጠር እየተጨነቁ ነበርና መለቀቃቸው መልካም ነገር ሆኖ ነገር ግን መጀመሪያስ መታሰር ነበረባቸው ወይ? አንዳንድ ጊዜ የመንግስት አቋም ግራም ያጋባ ችግሩ የኔ ነው ይልና ሌሎችን ሰዎች ይቀጣል እና ጠቅላይ ተንሳቢነት ከሆነ በእርግጥ የመንግስት ሙሰኝነትና ጥፋት ከሆነ የመንግስት ባለስልጣናት መቀጣትም መታሰርም የነበረባቸው እነሱ ናቸው እንጂ ሌላውም ዜጋ እንደዚህ ማሰቃየት ተገቢ አልነበረም ብለን ነው የምናምነው። ተሐድሶ ተሰጥቶታል እየተባሉ የተሰናበቱት ዜጎች ሁሉ አይደገምም የሚል ካናቴራ ለብሰው ነበር። የስብሰባው መሪ ቃልም ይኸው አይደገምም ይመስላል። የጠቅላይ ሚኒስትሩን መልዕክት እንስማ። የደረሳችሁበትም ድምዳሜ አይደገምም፣ በጭራሽ አይደገምም የሚል ነው። እኔ እንደገባኝ እዚህ ድምዳሜ ውስጥ የደረሳችሁት ሕገ መንግስቱ፣ በደም የተጻፈ ሕገ መንግስት ነው። በብዙ መስዋዕትነት የተጻፈ ሕገ መንግስት ነው። የእያንዳንዱን ብሔር ብሔረሰብም ሆነ የግለሰብ የዜግነት መብት የሚያስከብር ሕገ መንግስት ነው። መቼም ቢሆን ነገ ወደ ቤታችሁም ስትመለሱ ጥያቄ አይኖራችሁም ማለት አይደለም። ጥያቄ ይኖራችኋል። ከመንግስትም ሆነ ከመንግስት አመራሮች ጋር በሀሳብ ላትስማሙ ትችላላችሁ። ይሄ መብታችሁ ነው። ይሄን መብታችሁን ማንም ሊከለክላችሁ አይችልም። ህገ መንግስቱ ያጎናጸፈላችሁ መብት ነው። ስለዚህ ነገም ቢሆን ጥያቄ ካላችሁ ጥያቄያችሁን በሰላማዊ መንገድና በሰለጠነ መንገድ በህገ መንግሥታዊ መሰረት ማቅረብ መብታችሁ ነው። ስለዚህ የሚከለከለው ነገር ቢኖር በአመፅ በሁከት፣ በጉልበት ጥያቄን ማቅረብና ማስመለስ መሞከር ዋጋ ያስከፍላል። ለመሆኑ ስለዚህ አይደገምም ስለተባለ ቃል ተቃዋሚዎቹ ምን ይላሉ? ከሰማያዊው ፓርቲ ከአቶ የሸዋስ አሰፋ ልነሳ። በእውነቱ ምኑ እንደማይደገም ግራ ነው የሚያጋባ። እነሱም ራሱ የሚያውቁት አልመሰለኝም ምኑ እንደማይደገም እና ሁለተኛ የኢህአዴግ ባህሪ ሰዎችን እንደዚህ በአጠቃላይ የማስፈራራት እና የማሸማቀቅ ልምድ ከደፊትም በነበሩ እስሮች ላይ አይተነዋል እና በመሰረቱ ምንም ተገቢነት የለውም። ምክንያቱም ሀሳባቸውን ስለገለጹ ነው። አሁን ለምሳሌ እኛ ፓርቲ አባላት ምንም ያጠፉት ነገር የለም ሀሳባቸውን ስለገለጹ ብቻ ነው የታሰሩት። ስለዚህ ሀሳብ መግለጽ ነው። አይደገምም ወይ ምኑ ነው ለነሱም ግልጽ አይመስለኝም። እና ሁልጊዜ ደግሞ ጀነራላይዝ ይደረጋል። የአንዱን ነገር ይወስዱና ለሁሉም ያደርጉታል። ጠቅላይ ሚኒስትሩ ጥያቄ አይኑራችሁ ማለት አይደለም፣ መብታችሁ ነው፣ ማንም አይነፍጋችሁም፣ በህገ መንግስት የተረጋገጠ መብታችሁ ነው። ነገር ግን በአመፅ በጉልበትና በሁከት መጠየቅ የሚያስከፍለው ዋጋ አለ ብለው ነበረ ከዚህ በፊት በሰላማዊ መንገድ ነው። ለምሳሌ የኛ አባላት የተከሰሱበትን ነገር እዚህ ቀበሌ ላይ ተለጥፎ ስናየው መንግስትን ማጥላላት ይላል። ኦፖዚሽን ሆኖ እንዴት መንግስትን ሊያወድት ይችላል? ለዛውም፣ ይሄ ሁሉ ድክመት ያለበትን መንግስት ራሱ ድክመቱን ያመነን መንግስት እንዴት ሊያሞካሽ ይችላል? እና እንዳልኩ ፓራዶክስ ነው፣ ተቃርኖ ነው። ሁል ጊዜ የሚነገረው ጥፋቱ የኛ ነው ይሄ ሊፕ ሰርቪስ ሙላ ካልሆነ በስተቀር ጥፋቱ የነሱ ከሆነ መጀመሪያ የተቃዋሚ ፓርቲ አባላት በፍጹም መታሰር አልነበረባቸውም። ሌሎችም ሰላማዊ ዜጎች መታሰር አልነበረባቸውም እና አስሮ መብትን ነፍጎ እንደገና መስጠት ብጽህና ሊሆን አይችልም፣ ሊያስመሰግንም ምንም አይችልም። ይሄ ተቃውሟችሁን መግለጽ ትችላላችሁ፣ ተመልከተ፣ አሁን ተቃውሟችሁን መግለጽ ትችላላችሁ፣ እንደገና ደግሞ አይደገምም፣ ምን ምኑም አይደገሙም። ተቃውሞውን መግለጽ ድጋሚ ተቃውሟቸው መግለጽ ከቻሉ እንደገና ምን አመጣው? አይደገም የሚለውን ነገር። አመፅ፣ ጉልበት፣ ሁከት ሲሉ የጠሯቸው አድራጎቶች አሉ ጠቅላይ ሚኒስትሩ። በመሰረቱ ከእኛ ፓርቲ አባላትን ልጀምርና አመፅን በመጥላት በሰላማዊ መንገድ ለውጥ ይመጣል ብለው የሚታገሉ አባላት ናቸው። በየትኛውም ቦታ ለምሳሌ አቶ ልነቃቸው ከበደ ከኔ ጋር ህመምተኛ ልንጠይቅ ሆስፒታል ስንሄድ ነው የተያዘ ሀሳቡን ስለገለጸ እንጂ ምንም የአመፅ ተግባር ላይ አልተሰማረም። ብሌን መስንም እንደዛው፣ መርከቡ ሀይልን እንደዛው፣ አበባ አካሉ እንደዛው። ሁሉም የፓርቲ አባላት ሀሳባቸውም እምነታቸውም እንደዛ አይደለም። ሌሎቹም የፓርቲዎች መሪዎች በየፓርቲዎቻቸው አባላትና ደጋፊዎች እንደዚሁም በየፓርቲያቸው አቋሞች ላይ ተመሳሳይ ሐሳብ አላቸው። ወደ ኋላ መለሳለሁ። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የራሳቸው ፓርቲና የመንግሥትም ስህተቶች ያሏቸውን ጉዳዮችም አንስተዋል። እናንተ በአቋም መግለጫችሁ አይደገምም እንዳላችሁ ሁሉ፣ መንግሥትም ገዢው ወይም አስተዳዳሪው ፓርቲ ኦህደድ ኢህአደግም በፌዴራል ደረጃ ደግሞ ኢህአደግም ውስጣችን መታደስ አለበት። ልክ እናንተ ቁጭ ብላችሁ እንደታደሳችሁ ሁሉ እኛም በጥልቅ ተሐድሶ ማለፍ አለብን። ዴሞክራሲን ማስፋት አለብን። የተለያዩ የህብረተሰብ ክፍሎች በተለይም ወጣቶችን አቅርበን ማወያየት አለብን። ችግራቸውን ማዳመጥ አለብን። ከዛም አልፎ መፍትሄ መስጠት አለብን የሚል ግምገማ አካሂደናል። ወደ ኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር ወደ አቶ ሙላቱ ልመለስ። ቀደም ሲል ክቡር ጠቅላይ ሚኒስትሩ የሰጡት መሪ ቃል ላይ በየደረጃው ያሉት የፓርቲና የመንግስት አካላት ኃላፊዎች ሆነው ህዝብን የህዝብን አቤቱታ ሰላማዊ ጥያቄን ሲያቀርቡላቸው በአግባቡ የሚያስተዳድሩትን ህዝብ አክብሮ ምላሽ ሰጥቶ ቢሆን ኖሮ ይህ ሁሉ ባልደረሰም ነበር እና ስለዚህ መነሻው እኛ የምንለው ቀደም ብሎ ህዝብም ለዚህ ለአመፅ የመብት መደፈር በሚመጣበት ጊዜ ህዝብ ከዛ ገደብ ሊያልፍ የቻለው መልካም አስተዳደር እጦት ነው። ይህንን ክቡር ጠቅላይ ሚኒስትሩ ከአሁን በፊት በፓርላማን ባደረጉት ንግግር ለኢትዮጵያ ህዝብም ባስታወቁት የመልካም አስተዳደር መጥፋት ነው። መልካም አስተዳደር ስብና የጠፋበት ሁሉ ገደቡን የለቀቀበት ሁኔታ ላይ የነበረ ነው። ስለዚህ በአንድ በኩል መንግስት ኃላፊነቱንም ገሸሽ እያደረገ ሌላው ላይም ማላከክም ይፈልጋል። ይሄን ይሄንን ደስ አይለንም እንትንም አንልም፣ ለዚህም የሚያበቃም አይደለም እና ስለዚህ ክቡር ጠቅላይ ሚኒስትሩ ያሉት አይደገምም፣ ከእንግዲህ ወዲህ መብታችሁን እናከብርላችኋለን፣ ሰላማዊ በሆነ መንገድ ጥያቄ ሲቀርብ እናስተናግዳለን የሚለው አሁንም ምን ያህል በዚህ ላይ ቁርጠኞች እንደሆኑ ነው እኔ ጥያቄ ያለኝ። እና ምን ያህል ቁርጠኞች ይሆናሉ ብለው ያስባሉ? አሁን ያሉት መሪዎች፣ ቁርጠኞች መሆን ማለት የህዝብን ጥያቄ መመለስ ነው። ህዝብ የጠየቃቸው ጥያቄዎች አሉ። የዲሞክራሲ ጥያቄ አለ፣ የሰብአዊ መብት አለመከበር አለ፣ የህግ የበላይነት አለመኖር አለ፣ የዜጎች የህገ መንግስታዊ መብት መረገጥ አለ። እነዚህ በሚረገጡበት ጊዜ ይህንን መብት ለማስከበር እንግዲህ በተለያዩ መንገድ ነው። አሁን ለምሳሌ ሰላማዊ በሆነ መንገድ እኔ እስከማውቀው ድረስ ከአሁን በፊት ህዝብ ጥያቄውን እጁን ወደ ላይ በማንሳት ሰላማዊ በሆነ መንገድ ጥያቄውን በየደረጃ ላሉት አካላት በሚያቀርብበት ጊዜ መልስ የሚሆነው የሀይል እርምጃ ነው። የሀይል እርምጃው ትክክል አለመሆኑን ከአሁን በፊት ቀደም ብለን እኛም በፓርቲያችን እና በመድረክ በኩልም ለመንግስት ጥያቄም አቅርበናል፣ ልመና አቅርበናል። በተለያየ መንገድ ይሄ ህዝብን መስማት ያስፈልጋል። ህዝብን ቁጭ ብሎ ጥያቄ ምንድን ነው ብሎ መጠየቅ ያስፈልጋል። ይሄ ከገደብ ካለፈ ችግር ይፈጥራል እና ለሀገር ሰላም አይመጣም፣ አንድነትን አመጣም እና ለልማትም፣ ለማንኛውም የሚበጀው መጀመሪያ ሰላም ነው። ሰላምን ለመፍጠር ደግሞ ህዝብን ተቀራርቦ ተወያይቶ ተቃዋሚ ነን ከሚሉት ጋር በጠረጴዛ ክብ ቁጭ ብሎ መወያየት ነው ብለን ስንዘምር ነበር። ይሄ ተቀባይነት አልነበረውም። እና አሁንም ቢሆን ህዝብ የሚጠይቀው ጥያቄ አለ። የኃይል እርምጃ ከመውሰድ በየቦታው ሰዎችን ከማሰር ጊዜያዊ አዋጅን ከማወጅ ይልቅስ የህዝብ ጥያቄን ተቀብሎ ሰላማዊ የሆኑ ነገሮችን ሁሉ መፍጠር ይቻላል። ይሄ የማይቻል ነገር የለም። ለውይይት ካልቀረምን ግን የምናደርጋቸው ነገሮች ሁሉ ከንቱ ይሆናሉ ነው የምንለው ለመሆኑ የተቃዋሚዎቹ ፓርቲዎች አሁን ባለው ሁኔታ የመተማመናቸው ደረጃ ምን ያህል ነው? በሀገሪቱ ውስጥ እየታየ ያለው ችግር መንግሥት እየወሰደ ባለው እርምጃ ይወገዳል የሚል ሐሳብ አላቸው ተቃዋሚዎቹ? የመያዱ ዋና ጸሐፊ አቶ አዳነ ጥላሁን አሁን የተፈጠረውን ችግር እነሱ መታሰርም ሆነ መለቀቅ የሚፈታው አይደለም። በመሰረቱ ኢህአደግ ስርነቀል በሆነ ደረጃ ላይ ያለበትን ችግር አልፈታም እና ይሄ የተዳፈነ እሳት እንጂ የእነዚህ ሰዎች መለቀቅ ነገሮችን የሚያበርድ እንዳልሆነ ነው። እኛ እንግዲህ ግምት ውስጥ ያስገባ ነው። ምንድን ነው ይሄ ስርነቀል የሚሉት እርምጃ? ምን አይነት ስርነቀል እርምጃ መውሰድ አለበት ብላችሁ? የፖሊሲ ለውጥ ነው የሚያስፈልገው። አቶ ሰለሞን፣ ይኸውልህ አሁን አማራ ክልልም በለው ኦሮሚያ ክልልም የተነሱ ጥያቄዎች ድረስ ሰው ሳለፉ እንጂ እስካሁን ድረስ የተሰጠ መልስ የለም። በተወሰነ መልኩ አሁን ምንድን ነው ሚኒስትሮችን በመሾምና በመሻር ችግር ፈትቻለሁ የሚል እንትን አይነት ነገር አለ። ጥብቅ ተሐድሶ አድርጌያለሁ ነው የሚባለው። ጥብቅ ተሐድሶ ምን እንደሆነ አሁን በተጨባጭ የታየ ነገር የለም። እነዚህም ሰዎች መጀመሪያም መጀመሪያውን በግፍ ነው የታሰሩት። ከዛ ውጭ ግን የነበረውም አሁንም ያለውን የተዳፈነውን እሳት ወይም ደግሞ ችግር ኢህአዴግ እየፈታ አይደለም የሚል አይነት አቋም ነው ያለን። እኛ ታስረው የነበሩት ሰዎች ስህተት ሰርተናል ማለታቸውን እና የአቋም መግለጫ ማውጣታቸውን ነው የመንግስቱ መገናኛ ብዙሃን የተናገሩት። ጠቅላይ ሚኒስትሩም የተናገሩት ጥልቅ ተሐድሶም ማድረጋቸውን ነው የተናገሩት። እና ምን ማለት ነው ይሄ? በእስረኞቹ ወይም በነዚህ ሰዎች ውስጥ ተካሂዷል የተባለው ጥልቅ ተሐድሶ ምን እንደተደረገላቸው፣ በምን አይነት ተሐድሶ ውስጥ እንዳለፉ በቅርብ ተከታትላቸው ያወቃችሁት ነገር አለ? ይሄ እኮ የተለመደ ኢህአዴግ የብልጠት አካሄድ እኮ ነው። ምን ዛሬ እኮ ዛሬ ብቻ መሰለህ? እንደ እንግዲህ ዜና ያሳይ እስር ቤት የታጎረ ህዝብ ይሄንን አድርግ አለበለዚያ አትፈታም ከተባለ የግድ ለመፈታት ሲል የሚያደርገው እንትን ከልብህም ይሁን ከልብህም ባይሆን እሺ፣ ወደ መጣ ለመውጣት የምታደርገው ድርጊት እንጂ ይሄ ከልብህ የተደረገን ሳ እንደ ብዙ ምሳሌ ውስጥ በቅንጭት ጊዜ እኮ ይቅርታ ጠይቀናል ተብሎ የተወጣበት ወቅት ነው ያለው። እኔ ለምሳሌ በዛ ሰዓት ጭፍራ ነበር የታሰርኩት እና ምንድን ነው ይቅርታ ጠይቁና ውጡ ነበር የተባለው ነው። ገብቶሃል? ምንድን ይቅርት ምን አጽተኛ የሚል ክርክር ውስጥ ነው የተገባው። ስለዚህ ይሄ የተለመደ የኢህአዴግ ባህሪ ስለሆነ ሆን ተብሎ ለፖለቲካ ፍጆታ የተደረገ እና እስረኞቹን የግድ ይህንን ካላደረጋቸው አትፈቱም ከሚል አንጻር የተፈጸመ ድርጊት እንጂ በትክክል በጣም እርግጠኛ ሆኜ ነው የምነግርሽ፣ እስረኞችም ሙሉ በሙሉ ይህንን ጥፋት ሰርተናል ብሎ አምነውበት እንደማያደርጉት እኔ መቶ በመቶ አምናለሁኝ። ስለዚህ ይህም ደግሞ ጥንቅተ ሌላው ከልምድ እስካሁን ድረስ ከምናውቀው ልምድ የሚሰጠው የኢህአዴግ የፖለቲካው ፖሊሲው በመሬቱ ዙሪያ በዲሞክራሲ ዙሪያ በሁሉም ዙሪያ የኢህአዴግ ፖሊሲዎች በቃ ለኢትዮጵያ ጥሩ ናቸው የሚል አይነት ጠመጣ ወይም ደግሞ ምን ብየል እንግዲህ ሰውን ሰብኮ የማሳመን ስራ እንጂ በትክክል ዲሞክራሲያዊ በሆነ መልኩ እየተከራከርክበት እና እየተማመንክበት የምታሄድበት አይነት እንትን አይደለም። በጣም ይህም እርግጠኛ ሆኜ ነው ምነግ ከልንድ ሞቀዋለ ወይ ከልንድ ብየተሰራ ዘገባችን ትንታኔዎችን ሌሎችም ተቃዋሚዎችን ተንታኞችን የመንግሥትም ባለሥልጣናትን አስተያየቶች እየያዘ ይቀጥላል። ከላይ ከሰማችኋቸው የፓርቲ መሪዎች ጋር ያነሳናቸውን ሌሎች ጉዳዮች ወደ ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በፌስቡካችንም አት ቪኦኤ አምሃሪክ ብላችሁ ተከተሉን ታገኟቸዋላችሁ። እናንተም የተከበራችሁ አድማጮች ተሳተፉ፣ አስተያየቶቻችሁን ስጡ። ለአሜሪካ ድምፅ ሰሎሞን አባተ ነኝ። ዋሽንግተን፣ የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19፣ በ22ና በ25 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከሶስት ሰዓት ጀምሮ በሚያስተላልፈው ስርጭት በዛሬ ያዘጋጀነውን ፕሮግራም እዚህ ላይ እናበቃለን። አስተናጋጆች ሰለሞን ክፍሌና ረኒ ፍስሀየንን ከአቀናባሪያችን ንጉሱ ታምሬ እንዲሁም ከዋና አዘጋጅ ተሳብላቸውና ከተቀሩት ባልደረቦቻችን ጋር በዚህ እንሰናበታለን። ነገ አርብ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል